The voice of በኢትዮጵያ በተለያዩ ዲጂታል ሚዲያ ላይ የሚሰሩ ከአስር በላይ አዘጋጆች ከትላንት በስቲያ፣ ትላንትና ዛሬ መታሰራቸውን ቤተሰቦቻቸው ገለጹ። የኢትዮጵያ መንግስት ግን እየተካሄደ ባለው በዚህ የማሰር እንቅስቃሴ ላይ እስካሁን በቀጥታ ያለው ነገር የለም። ይሁን እንጂ መንግስቱ ትላንት ባወጣው መግለጫ በተለይ የጋዜጠኝነትን ካባ በመልበስ ሁከትና ብጥብጥ ለመፍጠር በሚንቀሳቀሱ ኃይሎች መንግስት የሚወስደውን እርምጃ አጠናክሮ ይቀጥላል። ብሏል። አስቴር ምስጋናው ዝርዝር አላት። በተለያዩ መጽሔቶችና ጋዜጦች ላይ በጸሐፊነትና በማህበረሰብ አንቂነት የምትታወቀው በሙያ መምህር የሆነችው መስከረም አበራ ዛሬ ከባህር ዳር ወደ አዲስ አበባ ስትመለስ ቦሌ አውሮፕላን ጣቢያ ላይ መያዟንና እስካሁን የት እንዳለች እንደማይታወቅ ባለቤቷ አቶ ፍጹም ገብረ ሚካኤል ገልጸዋል። ቀና ነበራት ከባህር ዳር ስልጠናውን አከናውና ስትመለስ ወደ ሀዋሳ ለመምጣት ኮሚቴ ፍላይት ነበራት። ሀዋሳ ላይ እኔን አዲስ አበባ ቦሌ ኢንተርናሽናል ኤርፖርት ላይ ለጥያቄ እንፈልግሻለን ብለው የያዟት ቤን ውስጥ የነበረ ሰው አብሯት ሄዶ ምንድን ነው ብሎ ሲያናገር አይ አንተ ዞር በል ብለው እሷን ወደ ቢሮ ወሰዷት ነው የሰማሁት። አሁን በምን ሁኔታ እና የት እንዳለች ማወቅ ችላቸዋል። አንቻ ደጉ ያለም አንድ ለት ፈራ። ከዛ በኋላ ግን ዝግ ነው ነው ከረዥም ዓመታት በፊት ሻይ ቡና በተሰኘ የቴሌቪዥን ፕሮግራም የሚታወቀውና ከቅርብ ጊዜ ወዲህ ደግሞ ገበያኑ በተሰኘ የዩቲዩብ ቻናል ላይ ሀሳቡን የሚያቀርበው ሰለሞን ሹምዬ መያዙንም የቅርብ እህቱና ጠበቃው ተናግረዋል። በአሁኑ ሰዓት ማዕከላዊ እንደሚገኝ እህቱ ትዕግስት ሹምዬ ማምሻውን ለአሜሪካ ድምጽ ገልጸዋል። ሰለሞንም ታናሽ ወንድሜም ሁሉም የሰሙት ጎረቤት ምናምን ሁሉ መጡ ወደ እኔ ሰለሞንም መጣ። ማነህ አንተ ምናምን ሲሉት ሰለሞን ሾምዬ ና ግባ ብለው የሆነ ክፍል አስገቡት። ስልኩን ተቀበሉት። ትንሽ ቆይ ሰው ምን እንደ አውራ አላውቅም እኔ፣ ወደ ሌላ ቦታ ነኝ። እሱ ክፍል ውስጥ ነው ያስገቡት። ከዛን ይዘውት እንዳትከተሉኝ እያሉ ይዘውት ሄዱ። ሁለት ሰዓት ምናምን ከቆየሁ በኋላ ፈተውኝ፣ ወደ ቤት እየሄድኩ እያለ ሰዎች ምንድን ነው የወንድምሽ ቤት በፖሊስ ታጅቧል ምናምን ሲሉ ወደሱ እየሮጥኩ ሲሄድ አምቡላንስ የሚመስል የፖሊስ መኪና አቁሟል ወታደሮች መሳሪያ የያዙ ቆመዋል። ፖሊሶች ሲቪል የለበሱ አሉ። ቤቱ እየተፈተሸ ነው። መግባት አንችልም እኛ እነሱ ስራ ጀምረው ስለሆነ እኛ መግባት አንችልም። ደጅ ጠበቅን። ምግብ የሚባል አልበላም እና እባካችሁ ምግብ ላብላው ስላቸው ወደ ቢሮ እየሄድኩ ነው እና ቢሮ ይዘሽ ነ ያለኝ። በፖሊስ መኪና ነው ይዘውት ሄዱት። እየተከተልን ቢሮ ሄድን። ቢሮ ላይ ደረጃ ላይ ቆመናል። ጁስ ነገር ሰጠሁት ለሱ ውስጥ ስጪ ዋሉኝ ቅመሽና ስጪ። ሰጠሁት እየፈተሹ ነው። ከዛ በኋላ ወዴት ነው የምትወስዱት ስል ደግሞ እነሱ የጨረሱትን ጨርሰው ወዴት ነው የምትሄዱት ስል ማዕከላዊ ያሉ ማዕከላዊ። ሰለሞን ዛሬ ፍርድ ቤት መቅረቡንና የቀረበበት ውንጀላም በሚዲያ ሁከት የሚያስነሳ መግለጫ ሰጥቷል የሚል መሆኑን ጠበቃው አቶ በፍቃዱ ስዩም ተናግረዋል። የተጠረጠረ ገባ ነው ያው ሁከት በአዲስ አበባና አዲስ አበባ አካባቢ ያሉ ላይ ሁከት የሚያስነሳ መልኩ የራሱን የሚዲያ መግለጫ ተሰጥቷል አይነት ነገር ነው። ሌሎች ከጀርባው የሚረዱት ወይ ደግሞ ይህንን እሱን የሚያግዙ ሰዎች ሊኖሩ ስለሚችሉ እነሱን እስክንሰበስብ ድረስ ጊዜ ቀጠሮ ይሰጠን ነው የቀረበው። የጊዜ ቀጠሮ መዝጊያው ላይ ለመቼ ተቀጥሏል በተጨማሪም ንስርና አሻራ የሚባሉ የዲጂታል ሚዲያ ውጤቶች ስምንት አዘጋጆች ከትናንት በስቲያ ባህር ዳር ከተማ በሚገኘው ቢሮቸው ውስጥ ስራ ላይ እንዳሉ መያዛቸውን አሻራ ሚዲያ ላይ የሚሰራው የጋሻ የፈረደ ባለቤት ወይዘሮ ብሌን ተጫነ ለአሜሪካ ድምፅ ተናግረዋል አምስት ሁለት ማታ ያው ስራ ላይ ያለ ነው እንደ አጠቃላይ የወሰዷቸው አንደኛው አሻራ ሚዲያ ነው ሁለተኛው ንስር ሚዲያ ነው በአይን ያየሁት አሻራ ላይ አምስት ናቸው። ስር ላይ ሶስት ኦር እንደዛ አካባቢ አይቻለሁ። ስለዚህ አጠቃላይ ምስርና አሻራ ስምንት ኦር ዘጠኝ ይሆናሉ። ስምንቶችን በአይን አይቻቸዋለሁ። አዘጋጆቹ ትላንት ሌሊት ወደ ነፋስ መውጫ ማረሚያ ቤት እንደተወሰዱ ፊት ለፊት በርቀት ከመታየት ውጭ መገናኘት እንደማይቻል እና በሰው በኩል እቃ እንደላኩላቸው ተናግረዋል። በጉዳዩ ላይ ምላሽ ለማግኘት የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ስልክ ላይ ከትላንት ጀምሮ ተደጋጋሚ ሙከራ ብናደርግም ስልካቸው ስለማይነሳ ልናገኛቸው አልቻልንም። ከሌላ የኮሚኒኬሽንስ ቢሮ ኃላፊ ባገኘነው መረጃ አብዛኛው የመንግስት ባለስልጣናት ስብሰባ ላይ መሆናቸው ተነግሮናል። በሌላ በኩል የኢትዮጵያ መንግስት እየተካሄደ ባለው በዚሁ የማሰር እንቅስቃሴ ላይ እስካሁን በቀጥታ ያለው ነገር የለም። ይሁን እንጂ መንግስት ትላንት ባወጣው መግለጫ በተለይ የጋዜጠኝነትን ካባ በመልበስ ሁከትና ብጥብጥ ለመፍጠር በሚንቀሳቀሱ ኃይሎች መንግስት የሚወስደውን እርምጃ አጠናክሮ ይቀጥላል ብሏል። በሀገሪቱ በተለያዩ አካባቢዎች ዝርፊያ፣ ስርዓት አልበኝነትና ውንብድና በመበራከቱ የህዝቡን ቅሬታ መሰረት በማድረግ በሁሉም ክልሎች በወንጀል የተጠረጠሩ ግለሰቦችን መንግስት በቁጥጥር ስር እየዋለ መሆኑን በዚሁ መግለጫ ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።